የኢትዮጵያ አየር መንገድ የሲንጋፖር አውስትሬልያና ኒውዚላንድ ቀጠና ዋና ስራ አስኪያጅ ኢንጂነር ተሊላ ዳሬሳ ጉተማ ጋር በቀዳሚው የቃለ ምልልስ ክፍለ ዝግጅታችን የአውስትሬልያ የሥራ ጉብኝት ዓላማቸውን ከኢትዮጵያ አውስትሬልያ የቀጥታ በረራ ጅማሮ ጥናትና ግኝቶች እንዲሁም አማራጭ መፍትሄዎችን አመላክተን ተነጋግረናል። ወደ ቀጣዩና የመደምደሚያ ቃለ ምልልሳችን የተሸጋገርነው እንዲህ ነው። ኢትዮጵያ አየር መንገድ በምህንድስናውም በኩል የትላልቅ ኢትዮጵያ አየር መንገዶችን ባለፈውም ስንወያይ እንደተነጋገርነው የኤሮፍሎት የራሻውን የሌሎችንም የአውሮፓውያን ሀገሮችንም ቢሆን ኢትዮጵያ አየር መንገድ ውስጥ መጥተው ሉ ጥገና ይደረግላቸዋል። እዛ በአካል መጃ አይቼዋለሁ። እና የኢትዮጵያ አየር መንገድ ሁልጊዜ የትላልቅ ግዙፍ የሆኑ እርምጃዎችን በመውሰድ እና ስኬታማን በመሆን ጭምር የታወቀ ነው። አንዱ መለያው ነው። ኢትዮጵያ አየር መንገድ የራሱ የሆነ አውሮፕላን ለማምረት ጥረት የማያደርገው ለምንድን ነው ወይም በእቅዱ ውስጥ ይዟል? ካልያዘስ ለምን? በእርግጥ አውሮፕላን ለማምረት እቅድ ውስጥ አልያዝንም። ምክንያቱም አሁን ቪዥን 2035 እንደሚታወቀው የኢትዮጵያ አየር መንገድ ኢትዮጵያ አየር መንገድ ብቻ ነበር። ኢትዮጵያን ኤር ላይንስ ኢንተርፕራይዝ ይባል ነበር። አንድ ድርጅት ነው፣ በረራ ነው የሚሰራው። ከሱ ነው ገንዘብ ሲያገኝ የነበረው። አሁን ግን የተለያዩ ብዙ ቢዝነስ ዩኒቶች ተፈጥረዋል። ኬተሪንግ ለብቻው፣ ኤማሮ ለብቻው፣ ስካይላይት ለብቻው፣ ካርጎ ለብቻው፣ አውሮፕላን ማረፊያ ለብቻው፣ ኮመርሻሉ ለብቻው እና ለዛም ነው አሁን ስሙን ኦፊሻሊ የኢትዮጵያ አየር መንገድ አለ የሚባለው የኢትዮጵያ አየር መንገድ ግሩፕ ነው የሚባ እና አውሮፕላን ማምረት የሚለውን ከያዝን ኢን ዘ ሎንግ ተርም ማድረግም ማናቀጥበት ምክንያት የለም። ዩ ሃቭ ስማርት ፒፕል፣ ጥሩ ጥሩ ጄት ጄት የሆኑ ያንግስተርስ አሉ ምናልባትም እዛ ካሉ ኢንጂነሮችም ሊበልጡ የሚችሉ። ግን አውሮፕላን ማምረት ደግሞ ቀላል ነገር አይደለም። ምክንያቱም ኮምፖነንቶቹ በሙሉ ከተለያየ ሀገር፣ ኦል ኦቨር ዘ ወርልድን ነው የሚገኙት። ሰፕላይ ቼኑ በጣም ከባድ ነው። አት ዘ ሴም ታይም ማለፍ ያለበት ቴስቶች በጣም ብዙ ነው እና ሃይሊ ደግሞ ካፒታል ኢንተንሲቭ ነው። እና እሱን ጀምር ብለን ካለን ምናልባት አሁን ባለን አቅምም በጣም ሊከብደን ይችላል። ግን ፎር ምናልባት አምስት አመት አልፎ ሊሆን ይችላል። ከዛ በላይ ነው፣ ከዛ በላይ ነው የሚሆነው። ኤርባስ የሚጠቀምበትን ገመዶች አውሮፕላን ሲያመርት የሚጠቀምበትን ገመዶች አዲስ አበባ ነው የምናመርትለት። አፕሩፍ ተደርጎ ፋክተሪው አዲስ አበባ ነው ያለ እና ኤርባስ ከኛ በዶላር እየገዛ ነው የሚጠቀመው። አዲስ አበባ ላይ ብዙ ፕሮጀክቶችን እየሰራን ነው፣ ከቦይንግ ጋር በመሆን ቢት ባይ ቢት ኮምፖነንት ፕሮዲስ ማድረግ ጀምረናል። ከትንንሽ ወደ ትልቅ ሊሄድ ይችላል። ስለዚህ ለሚቀጥለው ጊዜ ምናልባት ደግሞ ራዕይ ሁለት ሺህ ሀምሳ ውስጥ ሊካተት ይችላል ብለን ተስፋ እናደርጋለን። የማይካተትበት ምንም ምክንያት የለም። እሱ ደግሞ አንድ ቢዝነስ ዩኒት ሆኖ ሊጨመርበት ይችላል። አውሮፕላን ማምረት የሚለው አይተ እንደሆነ አላቅም። አሁን ሶሻል ሚዲያ ላይ ሁሉም ታዳጊ ወጣቶቻችን እየሰሩ የሚሞክሩት ነገር ቢኖር በቃ የሆነ የሚበር ነገር ነው እና እዛም እዚህ የምታየው ሁሉም ሰው ያንን አቴምት እያደረገ ነው ና ህዝባችን ውስጥ ራሱ አውሮፕላን የመፍጠር ኢንተረስት እንዳለ ይታያልና እሱም ሰማተር ኦፍ ታይም እንጂ የሚቀርለት አይመስለኛል። ከዛ ውጭ የኢትዮጵያ አየር መንገድ ከአውስትሬሊያ በሲንጋፖር በኩል መጥተው በረራ ወደ ኢትዮጵያ ለማድረግ የሚፈልጉ ኢትዮጵያውያን የሚጓጓዙ እርግጥ፣ በዛ መልክ እየተጓዙ ያሉ አሉ። ለወደፊት ምን ይዞላቸዋል? ቀጥታ በረራ እስከሚጀምር ድረስ በዛ በኩል እንዲበሩ በዚህ በኤምሬት ወይም በሌሎች ካታር አውሮፕላኖች ከመብረር ይልቅ በቀጥታ ያንን ለመወዳደር ምን ለየት ያለ ኢንሴንቲቭ አለ? በእናንተ በኩል ማርኬቱን ወደ ኢትዮጵያ አየር መንገድ ለመሳብ ለየት ያሉ የተያዙ ጥረቶች አሉ ወይም ወደፊት በግምት ውስጥ ገብተው የተያዙ? አሁንም በደንብ ብዙ አድቫንቴጆች አሉ። አንድ በአንድ ብዘረዝርል ሁሉንም በአይሆን፣ የተወሰኑትን ለምሳሌ ፌስቲቫሉ ላይ የሰማ ነው። አንዷ ልጅ ስትጠየቅ ለምንድ ነው ኢትዮጵያን ኤርላይንስ ተጠቅመሽ ታውቂያለሽ ብለን ትውልድ ኢትዮጵያዊ ናት አላግም፣ አለች። ምንድን ነው የምትጠቀሚው ስንላት ኤምሬትስ። ለምንድን ነው ኢትዮጵያን ኤርላይንስ ማት ትጠቀሚው ብለን ስጠይቃት ኢዝ ቬሪ ኤክስፔንሲቭ አለች። አይደለም? አደለም። ዊ አር ቺፐር ዛን አዘር ካሪየርስ፣ ሌሎች ኤርላይንሶችን ስም እየጠራ ማለት ልክ ላይን ስለሚችል ዊ አር ቺፐር ዛን ኦል አዘር ካሪየርስ ምናት ኤክስፔንሲቭ። ምክንያቱም ዴይሊ ነው ሞኒተር የምናደርገው ኮምፔቲቲቭ ለመሆን ማርኬት ውስጥ የእኛ ፕራይስ በጣም ትልቅ ሆኖ ሌሎቹ ማርኬት ሼራችን እንዳይወስዱ በጣም ዴይሊ ነው የምንሰራው። እዚህ ያሉ ቲሞችንም አቶ ካሳውን አንተም የተወሰኑትን ታቃችኋለና ፌሩ ጉዳይ አንድ፣ ዋጋው ጉዳይ አንድ ኢሹ ነው ማለት ነው። አድቫንቴጅ የሚሰጣቸው ሌላኛው ቻንጊን የመሰለ ሲንጋፖር ስትበር ቻንጊ ኤርፖርት ማለት ኢት ኢዝ ዋን ኦፍ ዘ ቤስት ኤርፖርት ኢን ዘ ወርልድ። እንዲህ አይነት ኤርፖርት የት ነው የሚያገኙት? ሁሉም ፋሲሊቲ የተሟላለት የሚፈልጉትን ነገር የሚያገኙት ኢቭን ለሌኦቨርም አይደለም ለጉብኝት እኮ ይሄዳሉ። ሎካልስ ሎካልስ ሲንጋፖሪያስ ቻንጊ ለመ ዊኬንድ ላይ ቦታ አታገኝም። እና በራሱ ህዝብ የሚጎበኝ ኤርፖርት አንተ ለትራንዚት ብታገኘው እድለኛ ካልሆንክ በስተቀር ምንም አትጎዳ። እሱ ሁለተኛ አድቫንቴጃችን ነው። ሶስተኛ ደግሞ ከእኛ ጋር ሲበሩ ሾርተስት ታይም ነው የሚበሩት። ለምሳሌ አንድ ሰው ከአውስትሬሊያ ተነስቶ ናይሮቢ ለመሄድ ከፈለገ ለምንድን ነው ወደዛ ሂዶ ወደ ሚድል ኢስት በሮ ከሚድል ኢስት ደግሞ ወደዚህ የሚመለሰው አንተ ወደ ቤት መሄድ ከፈለክ ለምንድን ነው ወደ ጎረቤት ቤት ሂደ ዞረ መጥተህ ወደ ቤት የምትሄደው ቀጥታ ወደ ቤት የሚወስድ መንገድ ከሌለ ምርጫ የለ መንገድ ካለ ግን አጭሩ መንገድ ነው አይደል ለመከተል ያለ ስለዚህ ዊ አር ዘ ሾርተስት ፍላይንግ ታይም ቱ ኦል አፍሪካን ደስቲኔሽንስ ምክንያቱም ፍላይታችን ቀጥታ ብዬ ስል ማፕላይ ነው የሚል፣ እነሱም ዳይሬክት ሊሉ ይችላሉ ወንስቶፕነን፣ እኛም ወንስቶፕነን። እዚህ ዛ ኢቲም ወንስቶፕ ነው አዲስ አበባ ላይ ሊል ይችላል፣ ግን የእኛ ቀጥታ ነው። አራተኛው አድቫንቴጅ የመጀመሪያው ከኢቲ ጋር ስትነሳ ዌር ዊል ዩ ኢንዳፕ ኦን ሶይል ኦፍ አፍሪካ እንጂ ና ጎይን ቱ ኢንዳፕ ሰምዌር አውትሳይድ አፍሪካ። ያም ሆነ ይህ ሀገር ኬንያ ሊሆን ይችላል፣ ሱዳን ሊሆን ይችላል፣ ናይጄሪያ ሊሆን ይችላል፣ ጋና ሊሆን ይችላል በት ሀገር ደርሳል አፍሪካ ደርሳል ቢያንስ ረግጣያል መሬት። አምስተኛ ማንም የአፍሪካ ኔትወርክ የኢትዮጵያ አየር መንገድ ያለውን አፍሪካ ኔትወርክ ማንም የሚቀራረብ እኔ ምል ማንም ስል ትላልቅ የሚባለው ኤርላይንሶች ራሱ ስማቸውን ብትጠቅስ እኛ ያለንን አፍሪካ ውስጥ ተደራሽነት የላቸው። በአለም አቀፍም ጭምር ከኢትዮጵያ አየር መንገድ ና በሌላው አውስትራሊያን በረራ ከሚያደርጉት ጭምር ሲወዳደር እጥፍ ነው ኤግዛክት ኢቨን እዛ አፍሪካ አንበራለን የሚሉት ወስድ አፍሪካ ውስጥ የሚበሩበት ወደ ሰላሳ ምናምን ሊሆን ይችላል። ምናልባት እንደ ምሳሌ ነው። እኛ ግን አፍሪካ ውስጥ ብቻ ከ66 ዴስቲኔሽን በላይ ነው ምበር። ስለዚህ ሞር ኦፕሽን እያለ ለምን ምርጫን ታጣብባለ በራስ። በዛ ላይ ደግሞ እኛም ጠራው ራሳችንን አራት ላይንስ ስታር ዊት ፋይ ስታር ሆስፒታሊቲ ነው የምንለው። ምን ማለት ፈልገን ነው የእኛ ካቢን ክሩዎች ሲያስተናግዱ ሲስቁ ፕሮፌሽናል ለመሆን አይደለም። ከሌላ ኤርላይንስ ላይ እንደምታዩ በቃ ፕሮፌሽናል ግድ ሆኖባቸው ነው የሚስጉት ከስተመር ሰርቪስ ፌስ እንደሚባል ኤግዛክትሊ። እኛ ጋር ግን ካልቸር ነው ሰውን ሆስት ማድረግ። አሁን የአንተ ቤት መጣ ወይ አንተ የእኔ ቤት ብትመጣ ሆስት ሳድረግ ካልቸር አይደል? እና የኢትዮጵያ አየር መንገድ በረራ ላይ የምታገኘው መስተንግዶ አይደለም ባህልን ነው እንጂ የእኛም ባህል ነጸብራቅ። አዎ ብዙ ከሌሎች አየር መንገዶች የምንሻልበት መንገደኛው እኛን ከተጠቀመ በጣም ብዙ ኦፕሽኖች ያገኛል። አውሮፕላን ሁላችንም ከቦይንግ ነው የምንገዛው። ምናምርት የለንም የምንለያየው በምንሰጠው ሰርቪስ፣ ያው ፕሮዳክቱ ነው እና እንጂ ሁላችንም ከማኑፋክቸሩ ነው የምንገዛው። ከሌንበል ከሌንበል ከዛ ነው የምንገዛው። ከዛ ከወሰድን በኋላ እንዴት ነው ካስተመሮቻችንን ትሪት የምናደርገው የሚለው ነው እና ስፔሻሊ ለቪኤፍአር ትውልድ አፍሪካውያን ለሆኑ ደግሞ ትውልድ ኢትዮጵያውያንን ጨምሮ በሀገራቸው ፍላግ ኬርየር የሆነ አየር መንገድ ሲበሩ አር ናት ኦንሊ ትራቭሊንግ ኦን ቶፕ ኦፍ ዛት እየሰሩ ያሉት አወር ናሽናል ፕራይድ እኛ ዋጋችን ርካሽ ሆኖ መግዛትም አይደለም። የበለጠ ውድ ቢሆንም እንኳን ያንም በሚያደርጉበት ሰዓት ሀገሬ ወድሻለሁ፣ አህጉሬ ወድሻለሁ፣ ከአንቺ ጋር ነኝ እያሏት ነው ያለ። ከዚህ ከዚህ አንጻር ተመራጭነታችን እንግዲህ ዘርዝር ብለህ ካልከኝ መቀጠል እችላለሁ አንኳር አንኳሮቹ እነኝ ናቸው ብዬ ነው የማምነው። ሌላው በኢትዮጵያ የአየር መንገድ ከ ሁለት ሺህ ሰላሳ አምስት ራእይ ውስጥ ወይም ቢዥን ሁለት ሺህ ሰላሳ አምስት ውስጥ ዋነኛ አንኳር የሚባሉ ጉልህ የሆኑ በቅርብ እውን ሊሆኑ የሚችሉ ና እንደዚሁም በአጀንዳነት ተይዘው ያሉ በራእይነት ተይዘው ያሉት ምንድን ናቸው ዋነኛዎቹ አንኳሮች ከሁለት ሺ ሰላሳ አምስት ውስጥ እውነቱን ለመናገር እንግዲህ ቪዥን ሁለት ሺ ሰላሳ አምስት በጣም ሰፊ ነው ሁሉንም እዚያ አውርተም መጨረስ አንችልም በዛ ላይ ደግሞ ቪዥን ሰላሳ አምስት ላይ ለዋናው ፓብሊክ ሰርኩሌት እንደሚደረግ የሚወሰን አለ ደግሞ ለኢንተርናል ኮንሰምሽናችን ብቻም ደግሞ የሚሆንም አለ። ግን በአጠቃላይ ምለው ቪዥን 2035 ላይ የኢትዮጵያ አየር መንገድ ቢያንስ ወደ ሶስት አውስትሬሊያ ከተሞች ለመምጣት ወስኗል። ሜልበርን፣ ሲድኒ እንመጣለን ብለን የምናወራው አሁን ቋንቋው ተቀይሯል። ቢያንስ ሶስት አንዱ ሰው መቼ እሁን ይሆናል? አሁን ሲኢኦዋችን አቶ መስፍን ጣሰው ባለፈው ሲያወሩ ሚዲያ ላይም ሊያገኙት ይችላሉ። ና በጣም ከበዛ ሁለት አመት ብሏል። በጣም ከበዛ ዊዝን ቴን ይርስ ጎን ቱ ፍላይ ትሪ ኦፍ ዞስ ደስቲኔሽን ሚኒመም ነው። ሶስቱ ማለት የትኞቹ ናቸው? ሜልበርን፣ ሲድኒ ኤንድ ፐርት እነኚ ናቸው። ያው መጀመሪያ ከመጣን የምንመጣው ያው ከሶስቱ የትኛ ነው አሁን የምንመጣው የሚለውን እንግዲህ አንዱ የስብሰባ አካል እዚህ ስብሰባ ከሜልበርን ኤርፖርት ኦውቶሪቲ ጋር ስብሰባ አለኝ እንዲሁም ደግሞ ሲድኒ። ከዚህ በኋላ ወደ ሲድኒ ነው የሚቀጥለው። ከነሱ ጋርም ስብሰባ አለኝና ብዙ የምንነጋገርበት ጉዳዮች አሉ። ሌላኛው የኤርፖርቱ ጉዳይ ይሄ ሜጋ ፕሮጀክት የቢሾፍቱ ኤርፖርት ጉዳይ፣ እሱም በጣም በአጭር ጊዜ ውስጥ ከሚያልቁ ፕሮጀክቶች አንዱ ሜጋ ቢሆንም ሀሳቡን ራሱ ስሰማው በጣም ገራሚ ነው። ለምሳሌ አዲስ አበባ ያለው ኤርፖርት ስራ ያቆማል ማለት አደለም። አንዱ ገራም የሚያደርገው ቼክን የምታደርገው እስቲል አዲስ አበባ ነው እንጂ ገና ራይድ ወስደ እየነዳ ብሾፍቱ መሄድ የለም። ቼክን አዲስ አበባ ነው እንደ ወትሮ እዛው ነው የምታደርገው፣ ግን በሀይ ስፒድ ትሬን እያያይዛል። ሁለቱ ወዲያው ዚ ብሊንክ ሆናይ አሁን አዲስ አበባ አሁን ብሾፍቱ ነው ማለት እና እንዲህ አይነት ቴክኖሎጂ እሱን ከገነባን አም ሹር አፍሪካ ውስጥ እንደኛ አይነት ያለ ኤርፖርትም አደለም የሚጠጋጋን ኤርፖርትም ሊፈጠር አይመስለኝም። ና ዊ አር ሂውጅሊ ኢንቨስቲንግ ኢን ኢት ከቻንጊም ሊበልጥ ነው ማለት ነው። ቻንጊ እንዲህ አይነት ነገር የለውም። እውነቱ ለመናገር እንዲያውም ይበልጣል ያንሳል የሚለውን ከማንሳት ይልቅ ኮምፔር ለማድረግም ይከብዳል። ቢኮዝ ዛት ኢስ ፒውርሊ ዲፍረንት ካይንድ ኦፍ ሴት አፕ ዲፍረንት ካይንድ ኦፍ ዲዛይን። እና እሱም ቶሎ እንደሚያልቅ ማኔጅመንቱ ወስኗል፣ መንግስትም ወስኗል። እኛን ወስን እንጂ ዋናው ነገር በእግዚአብሔር እጅ እንደሆነ እናምናለን። መቼ ያጠናቀል ተብሎ ይጠበቃል? በእርግጥ እሱ በጣም ከቆየ እንግዲህ አንዳንድ ነገሮች ድሌይ ካላደረጉት በስተቀር ዊዝን ፋይፍ ይርስ ሁሉም ነገር ፋይናላይዝድ ሊሆናል ተብሎ ይጠበቃል። ቪዥን 2035 ማለት ዊዝን ፋይቭ ቱ ሲክስ ይርስ ሁሉም ኢሹም ኢሽም ድሌይም ቢፈጠር ፋይናላይዝ ሊሆናል ተብሎ ይጠበቃል። ቪዥን 2035 አሁን ላይጎች ብለን ገና አስር ዓመት ወደፊት አይደል ለሱ በቂ እንትን ይሆናል። ብዙ የአውሮፕላን ፓርኪንግ ቦታዎች አሉ። የቴኮፍን ላንዲንግ እንትኖች አሉ እና እዛ ሲከፈት ደግሞ እንግዲህ ተጨማሪ ስራ እድልም ብዙ ሰዎችን ዳይሬክትሊ ድርጅታችንም ይቀጥራል። እሱም ብቻ ሳይሆን ደግሞ ከሱ ጋር ተያይዘው የሚመጡ ብዙ ቢዝነሶች ኢንቫይሮመንቱን በሙሉ ይቀይራል የሚል አማኔታ ነው ያለን። እና እነኚ በእርግጥ በቅርቡ ከቪዥን 2035 ይሆናሉ ብለን የምናምንበት አንኳር አንኳር ፖይንቶች ናቸው። ሌላው ግን ኢትዮጵያውያን ማህበረሰብ ማህበር አባላት በተለይ አውስትራሊያ ውስጥ የሚኖሩ በንግድ ዘርፍም ቢሆን ከኢትዮጵያ አየር መንገድ ጋር ወይም ከኢትዮጵያ አየር መንገድ ቡድን ጋር ሆነው ምን መስራት ይችላሉ? ከዛ ባሻገር ከጉዞ ባሻገር ምን አይነት ተዋጽኦ ማበርከት ይችላሉ? ወይም በሂደቱም ተጠቃሚ ሊሆኑ የሚችሉባቸው ከንግድ ጋር የተያያዙ ነገሮች ይኖራሉ። እድሎች ለስደተኛው ማህበረሰብ ወይም ለዲያስፖራ ማህበረሰብ በእርግጥ ሁለኛ ትውልድ ኢትዮጵያውያን ለሆኑ ሆኑ ማርኬት ላይ የምንሰጠውን ፌር ወር ዋጋ አንድ ትውልድ ኢትዮጵያውያን ይሄ የሎ ካርድ የሚባል መንግስት የሚሰጠዋል አይደል? እሱን ይዞ መጥቶ ቢሮአችንን ሲቀርብ የኢትዮጵያ አየር መንገድ ስቲል የአውስትሬሊያ ዜጋ እንኳን ሆኖ ወር የአሜሪካ ዜጋ እንኳን ሆኖ ያቺ ወረቀት ካለው እንደኛው እንደ አንዱ ሰው እንደ አንድ ኢትዮጵያዊ ነው፣ እንደምናደረገው ና ከሱ ከሱ በደንብ መጠቀም ይችላሉ። ሌላኛው በግሩፕ ትራቭል ሲያደረጉ ዲስካውንት ያው ፖሊሲያችንም ስለሚፈቅድ ዲስካውንት እንሰጣቸዋለን። በደንብ ልናደርግላቸው የምንችለው አብዛኛው ነገር ሬት ላይ ዲስካውንት መስጠት ነው። ያው እነሱ የሚፈልጉት ያን ስለሆነ ማለት ነው። ግን እነሱ እንደማደራልላቸው የምፈልገው ምንድን ነው? አሁን እኔ በብዛት ፓርቲስፔት የማድረገው የአፍሪካ ኢቨንት ላይ ነው። ናይጄሪያ ለብቻ ይጠራኛል፣ አልሄድም። ኬንያ ለብቻ ይጠራኛል፣ አልሄድም። እርስ በራሳቸው አሁን እኛ በጣም ችግር የሆነብን እውነቱን ለመናገር ኤቭሪ አፍሪካን ኮሚኒቲ ኢንክሉዲንግ አወርስ መርዳት እንፈልጋለን፣ ግን ደግሞ ኢትዮጵያ አየር መንገድ ውስጥ ፖለቲክስ ና ሃይማኖት ቦታ የለው። ኦርጋናይዝድ የሆነው የሚመጡበት መንገድ ፖለቲካ ኦሪንቴሽን ኦር ሪሊጂየስ ኦሪንቴሽን ከሆነ ማለት እንደ ለምሳሌ እንደ ፒልግሪሚጅ ይሄ እንደ ኡምራ እንደ እስራኤል ማየት ሱን እንከልክላለን እያልኩ አደለም። ግን አንዳንዴ በቤኔፊት ሲጠይቁ ከፖሊሲ ወጣ ያለ ና ከኢቲ ፖሊሲ ትንሽ የማይስማማ ጥያቄዎች ከሆኑ መርዳት ሊከብደን ይችላል። ከዛ ውጭ ግን ዊዝን ዘ ባውንደሪ ኦፍ አውር ፖሊሲ ለእነሱ ማረግ ቃል ምገባለ ለማድረግ በጣም ወደ ኋላ የምንልበት ምንም ምክንያት የለም። እነሱ ብቻ ፕሮዳክታችንን በደንብ ይወቁ። አንዳንዴ ፕሮዳክታችንን አያውቁም። ብዙ ሰው ይደውሉልኛል ና እዛ ዌብሳይታችን ላይ ያለውን ጥያቄ ራሱ ከፍተው አላዩትም። እዛ ላይ ያለውን ይጠይቁኛል። እዛ ላይ ኮ አለላችሁ፣ ሲምፕል ስከፍቶ እንዲ ነው የምታገኙት ና ራሳቸው እኛ በብዛት የኢትዮጵያን አየር መንገድ ዌብሳይት አሁን ብከፍትና ቲኬት ልግዛ ብለህ ብትል አሁንም የ ኢትዮጵያ ዜጋ ነህ እንዲህ ነህ እንዲህ ነህ የሚል ኦፕሽን አለሁ እሱን ቲክ አደረግ፣ ምናልባት ሌላ መንገደኛ ከሚያገኘው በታች ከ አምስት መቶ እስከ ስምንት መቶ ዶላር ዲስካውንት ልታገኝ ትችላለህ። እሱን ቲክ ቲክ ካላደረግ ና ዝም ብለህ ቡክ ካደረግ እንደ ማንም ኢንተርናሽናል ትራቭለር ኮንሲደር አድርጎ ያስከፍላል እና እሱን እሱን ሌትስ ፔይ አቴንሽን ቱ ዲቴይልስ ነው የምለው። እንግዲህ አሁን ከቨር ካደረግኩት ውጪ ኤኒ ስፔሻል ሪኩዌስት ካላቸው ደግሞ እዚህ ወኪሎች አሉን፣ እነሱን አፕሮች አድርጓቸው። ምክንያቱም እኔ የምኖረው ሲንጋፖር ስለሆነ እኔን እዚህ ዴይሊ ስለማያገኙን፣ ወኪሎቻችን እነሱን ለመርዳት በጣም ሬዲ ናቸው፣ በጣም ዊሊንግ ናቸው። ምክንያቱም ለእነሱን ቢዝነስ ነዋ። በዛ ዌ ልንዳቸው እንችላለን። ኢንጂነር ጠሊላ ደረሳ ጉተማ፣ በኢትዮጵያ አየር መንገድ በአውስትሬሊያ ኒውዚላንድ ና ሲንጋፖር ሪጂናል ስራ አስኪያጅ፣ ስለ ቃለ ምልልሱ እናመሰግናለን። የአውስትሬሊያ ቆይታው ጌታማ እንዲሆን ና አውሮፕላኖቹም መጥተው ጉዞ አበራራቸውን እንዲጀምሩ በድጋሚ አመታዊ ምኞታችን ነው። መልካም መንገድ እና ቆይታ። እኔም በጣም አመሰግናለሁ አቶ ጋሳሁን፣ አሁንም የከበረ ምስጋና ይን ለአንተም እያቀረብኩ ጥሩ ቆይታ። ኦሬዲ ጀምር ያለው እንጀራን እየበላው ነው፣ ቡናዬን እየጠጣው ነው፣ የሰዎችን እያገኘው ነው። እና በጣም ደስ የሚል ሀገር ነው። የእናንተ አቀባበልም በጣም ደስ ይላል። የኢትዮጵያ አየር መንገድም ደግሞ እንዴት እንደምታዩት፣ እንዴት ፕሮቴክት እንደምታደረጉት ሚዲያችሁ ላይ ይሰማለሁ ና ለእኛም ኮሚኒቲ እዚህ ውስጥ ያለው እዛ አገር ውስጥ የሚሰማውን ፖለቲክስ የመጨረሻ መልእክቴ ትቶት እንደ አንድ እንዲቆም የኢትዮጵያ አየር መንገድ የአንድ ኢንዲቪዥዋል ብሄር ኦር የአንድ ኢንዲቪዥዋል ሰው ሀብት አይደለም። ሰባ ስምንት አመት ያስቆጠረ ድርጅት ነው። ከዘውዳዊ አገዛዝ ጀምሮ ዲሞክራቲክ እስከሚባል ሲስተም ድረስ የመጣ አየር መንገድ ምንም አፌክትድ ሳይሆን እኔ ኢትዮጵያን መንግስት ያለፉትንም ጭምር በጣም ማደንቃቸው ቢያንስ ይህንን ድርጅት አቆይተውልን ሳይጫኑት ስንት ጦርነት ሲፈጠር እርስ በራስ ነው እንጂ ኛ ሰው የሚወጋ ድርጅቱ ድርጅቱን ሁሉም ይወደዋል ና ይህ በጣም ጥልቅ የሆነ የሀገር ወዳድነትን ስለሚያሳይ ያንን የሀገር ወዳድነት ስሜት እዚህ አውስትሬሊያ ውስጥም ከእኛ ሰዎች ላይ ኤክስፔክት እናደረጋለን። እኛ አውስትሬሊያ ፓስፖርት ሊይዙ ይችላሉ። የአውስትሬሊያ ዜጋ ሊሆኑ ይችላሉ። ደማቸውን ውስጣቸውን ሀረጋቸውን ግን መቀየር ስለማይችሉ ያንን ሴንሶ ብሎንጊንግነ ሲይዘው ሁሉም የኢትዮጵያ አየር መንገድ ሴልስ ፐርሰን እንዲሆኑ ብራንድ አምባሳደር እንዲሆኑ የከበረ ሰላምታዬን በዚሁ ለማስተላለፍ እወዳለሁ። እግዜር ይስጥልኝ፣ አመሰግናለሁ። ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ